ማህደረ ዜና ኤርትራ በሀገሪቱ ገዢ ፓርቲ በህግደፍ አገላለጽ ከኢትዮጵያ ጨቋኝ አገዛዝ ተላቃም ነፃነት ያወጀችበትን 25ኛ ዓመት ባለፈው ሳምንት ማክሰኞ አከበረች። በዓሉ አስመራ ላይ በወታደራዊ ሰልፍ በልልታ ጭፈራም በቀረርቶ ፎከራ፣ በተከበረ ሳልስት አውሮጳ ለመግባት የሜዲትራኒያንን ባህር ሲቀዝፎ የነበሩ በርካታ ኤርትራውያን አለቁም። በአልድግሱም እልቂት መከራ ሀዘኑ በእርግጥ አዲስ አይደለም። ላፍታ ግን ዳግምን ዘክረው ኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ በምህፃሩ ነው ስሙ። ኤርትራዊው የህግ ምሁር ዶክተር ዳንኤል ረዘነ እንደሚሉት ግን ኤርትራ ህዝባዊነትም ዲሞክራሲም ፍትህም አታውቅም። በኤርትራ ውስጥ ያለው የፖለቲካ ሁኔታ እንግዲህ ከልክ በላይ የተዘጋ ነው። በአፍሪካ ውስጥ ማንኛውም ሀገር ህገ መንግስት የሌለበት ሀገር የለም። ኤርትራ ግን ብቸኛው ህገ መንግስት የሌለባት ሀገር ናት። ፓርላማ የህዝብ ተወካዮች ምክር ቤት የሚባል በየትኛውም የአፍሪካ ሀገሮች አለ፣ ኤርትራ ውስጥ የለም። ሶስተኛ በየትኛውም የአፍሪካ ሀገር ብንሄድ በግለሰቦች ወይ በግለ ድርጅቶች የሚሰሩና የሚንቀሳቀሱ ፕሬስ የሚዲያ አካላት አሉ። ያው ብዛታቸው ከፍና ዝቅ ሊል ይችላል። የነፃነታቸው ቦታም ሊጠብም ሊሰፋም ይችላል። ግን አትሊስት እንኳን ቢያንስ አንድ ወይ ሁለት በግል ደረጃ የሚሰሩ የፕሬስ አካሎች አሉ። ኤርትራ ውስጥ የለም እንደዚህ የሚባል ነገር። እናም ይጠይቃሉ የአለም አቀፍ ህግ ምሁሩ ብርግጥ ኤርትራ ውስጥ የመንግስትነት ቅርጽና ባህሪ ያለው ስርዓት አለ እያሉ ይሄ ስለሆነ ነው እኮ ይሄ ነገር እንግዲህ ኤርትራ ውስጥ ያለው የመንግስትነት ሁኔታ በተለምዶ መንግስት በምንለው አይነት አጠራርስ ሊጠራ ይችላል ብለን የምንናገረው ማለት ነው። የሰብአዊ መብትና የፖለቲካ አቀንቃኝ የአብዱረህማን ሰዒድ አስተያየት ደግሞ ጠንከር ጠጠር፣ ገለጥ፣ ጨከንም ያለ አይነት ነው። ሰው ታስሮ ይሁን ተገድሎ ገዳዩን አሳሪውን የማያቅበት ሁኔታ ነው ያለው። ራሱ መንግስት የሚባል ወይም እየተባለ የሚጠራው ያለው በአሁኑ ጊዜ የመንግስት ስራ አይደለም የሚሰራው ያለው። የሽፍትነት ስራ ነው የሚሰራው ያለው። ለምን እንዳሰርህም አታቅም። ለምን እንደታሰረ ዘመድህም አታቅም። የት እንደታሰረም አታቅም። ለስንት ዓመታት የታሰሩ ሰዎች አሉ። ቤተሰቦቻቸው እስካሁን ማለት አሉ በህይወት ወይም ሞቷልም አያውቁም። ሌላው ደግሞ በኢኮኖሚ አገባብ ሲታይ የሀገሪቱ የፕራይቬት ሴክተርም የፓብሊክ ሴክተርም ሁሉ በርሰዋል። በአሁኑ ጊዜ ያለው የኮንትሮባንድ ኢኮኖሚ ራሱ ገዢው መደብ የሚያካሄደው ብቻ ነው ያለው። ባለፈው ጥቂት ወራት ደግሞ የናቅፋ ለውጥ ይደረጋልና በሙሉ ገንዘቦቻችሁ ሰብስባቸው ወደ ባንክ በተወሰነ ጊዜ እንዲገባ ተባለና ህዝቡ አዋጁን አክብሮ ገንዘቡ ለቃቅሞ ሲያስገባ አሁን ገንዘቡን መሳብ አልቻለም። የራሱ ገንዘብ የግድ ማመልከቻ አስገብዶ ለምን እንደፈለገው ገንዘቡ ምን ላይ እንደሚያውለው ማንንስ ነው የሚከፍለው ምናምን እየተባለ ታይቶ የማይታወቅ ሁኔታ ነው ያለው በኤርትራ ውስጥ። በሺ ዘጠኝ መቶ አርባ አንድ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሁለተኛው የዓለም ጦርነት በተባባሪዎቹ ሀገራት አሸናፊነት መደምደሙ እንደማይቀር በየአካባቢው ብዙ ምልክቶች ይታዩ ነበረ። ኤርትራን የሚቆጣጠረውን የኢጣሊያ ቅኝ ገዢ ጦርን ለመደምሰስ የዘመተው የብሪታንያ ጦር በተለይ በየተራሮቹ ከመሸገው የኢጣልያን ጦር ጋር የገጠመው ውጊያ መራር፣ ከፍተኛ መስዋዕትነትም የተከፈለበት ነበረ። ድል ግን እንደተጠበቀው የብሪታንያ ሆነም። ጋዜጠኛና ደራሲ ሚካኤላ ሮንግ እንደ ጻፈችው በኢጣሊያ አገዛዝ የተማረሩ ኤርትራውያን በየአካባቢያቸው አደባባይ እየወጡ ድል አድራጊውን የብሪታንያ ጦር አበባ ፈንዲሻ እየበተኑ በፌስታም ደስታ እልልታ ይቀበሉት ገቡ። በውጊያው የተሰላቸው በርካታ ጓዶቹን ያጣው ወይም ከጦርነቱ ጀርባ ያለው ፖለቲካዊ ሴራ የገባው አንዱ የብሪታንያ ወታደር ግን ለናንተ ብያ አልተዋጋሁም፣ አላቸው ትላለች ሮንግ። አይ ዲደንት ዱ ኢት ፎር ዩ የመጽሐፏ ርዕስ አደረገችው። በ1941 ከኢጣሊያ ቅኝ አገዛዝ ነፃ ያወጣቸው ኤርትራ ከ50 ዓመት በኋላ ግንቦት 1991 ከኢትዮጵያ ነፃ ወጣች። ታሪክ ራሱን ደገመንበል ይሆን አልንም አላልንም። የያኔዎቹ የኤርትራ ሕዝብ ነፃ አውጪ ግንባር ቲፒኤልኤፍ ተዋጊዎች የኢትዮጵያን ጦር አሸንፈው አስመራን ሲቆጣጠሩም የኤርትራዊው ደስታ ፌስታ ፈንጠዝያን ያዩ እንደሚሉት ከሺ ዘጠኝ መቶ አርባ አንዱም የበለጠ ነበረ። ጭፈራ በየቦታው ነው። ከበሮ ይመታል፣ እስክስታ እንዲህ ደስተኛ ህዝብ እኔ በህይወቴ አጋጥሞኝ አያውቅም። በዛን ለት የማረሳው የአስራ ሰባት ዓመት ምናልባት የአስራ ስድስት ዓመት ኮረዳ ልበላት ተማሪ ታንክ ላይ ስትወጣ ተንሸራታ ሰንሰለቱ እግሯን ቆረጠ እና ምን ብላ ነው የተናገረች? እግሬ ይቆረጥ ግድ የለኝም እንኳን ይህን የነጻነት ቀን አሳየኝ። ይላል ጋዜጠኛ ጎይቶም ቢሆን። ዶክተር ዳንኤል ያኔ እግሯ ከተቆረጠው ወጣት ብዙም አይልቁም ነበረ የአስራ ስምንት ዓመት ወጣት ነበሩና ወደ ውጭ ሀገር የሚሄድበት ፕሮሰስ ነበረ እና እሱን ነገር ለማሳካት አዲስ አበባ ነበርኩኝ እና ስሜቱ በጣም አዲስ አበባ ውስጥ ራሱ በነበሩት ኤርትራ መካከል ትልቅ የደስታና የጭፈራ ስሜት ነው የነበረው። አቶ አብዱረህማን ሰዒድ ያኔ ከአስመራዋም ኮረዳም አዲስ አበባ ከነበረው ወጣትም በእድሜ ከፍ ያሉ ለዩኒቨርሲቲ ጥናት የደረሱም ነበሩ። ደስታም፣ ተስፋ ምኞቱ ግን ተመሳሳይ ነው። ከፍ ያለ ደስታ ነበር የተሰማኝ። ምክንያቱም ኤርትራ ከጣሊያን ጊዜ ጀምሮ ሰላም የማታውቅ አገር፣ ሰላም የማያላየ ሕዝብ ነበር። በሁለተኛው የዓለም ጦርነት በጣሊያን እና በእንግሊዝ መካከል የተደረገው ጦርነት ኤርትራ ውስጥ ነበር። እሱም አልፎ ከኢትዮጵያ ጋር እንዲቋራን ተደረገ። ያ ቁራኛ ሳይሳካ ቀረና ወደ ጦርነት ተገባ ማለት ነው። ለሰላሳ ዓመት ብዙ ሕዝብና ብዙ ንብረት ወደመ። ከዛ በኋላ የመጣ ነፃነት ስለነበር በጣም ነበር ደስ ያለኝ እና ደስ ያስባለኝም የሰላም ጊዜ የሰላም መድረክ ገባን የሚል ተስፋ ነበር የሰጠኝ። የኤርትራ ህዝብ ነፃ አውጪ ግንባር ተዋጊዎች ወይም ባለስልጣናት ያኔ የነፃነት ድል፣ የሰላም ብልጽግና ተስፋ ያስፈነደቀውን ህዝብ እንደ ብሪታንያ ወታደር ያደረግነውን ያደረግነው ለእናንተ አይደለም አላሉም። የውጭም የውስጥም ታዛቢዎች እንደሚሉት ግን ያ ተስፋም ምኞት ደስታም ዛሬ በንኗል። የፕሬዚደንት ኢሳያስ አፈወርቂ መንግስትም ጋዜጠኛና ደራሲ ሚካኤላ ሮንግ እንደምትለው በህዝቡ ዘንድ ተቀባይነት እንደሌለው አውቆታል። የኢሳይያስ አፈወርቂ ስርዓት ለረጅም ጊዜ ስልጣን ላይ ቆይቷል። በህዝቡ ዘንድ ብዙም ተቀባይነት እንደሌላቸው እየተሰማቸው ነው። የወደፊቱ ተስፋ ሊሆኑ የሚችሉ ወጣቶች ያለማቋረጥ ሲጎርፉም እያዩ ነው። መገለላቸውን እያዩት ነው። ከውጭም ብዙ የሚያዝንላቸው እንደሌለም ያውቁታል። ኤርትራ 25 ዓመት የነጻነት በዓሏን ባከበረች በሳልስቱ ስደተኞችን አሳፍራ ከሊቢያ ወደ አውሮጳ ትጓዝ የነበረች አንዲት ጀልባ ሜዲትራኒያን ባህር ውስጥ ሰመጠች። አሶሺየትድ ፕሬስ እንደዘገበው ከሟቾቹ መሃል ብዙ ኤርትራውያን ነበሩበት። ሀብቶም ተክሌ ግን ዳነም። ዘንድሮም 27 ዓመቱ ለዓለም መናገር እፈልጋለሁ አላሉ ወጣቱ፣ ባስተርጓሚ። ይህ አይነቱ ጉዞም አደገኛ ነው። እባካችሁ በሀገራችን ውስጥ ነጻነት እንዲኖረን እርዱን። እዚህም ይሁን ሌላ ስፍራም መኖር አልፈልግም። ሀገሬን ከነጻነት ጋርም እፈልጋታለሁ አለ ወጣቱ። አንዳንድ የምዕራባውያን መገናኛ ዘዴዎች ኤርትራን ዝግ ይሏታል፣ ሌሎች የፖሊስ ወይም የጨቋኝ መንግሥት ሀገር ብዙዎች ግን ስደተኞች አምራች ሀገር ይሏታል። የተባበሩት መንግስታት ድርጅት እንደሚለው በየወሩም አምስት ሺህ ኤርትራዊ ከሀገሩም ይሰደዳል ባህር በረሃም ጫካ የሚቀረውን የሚቆጥረው የለም። የሀገራችን ሁኔታ በጣም አሰቃቂና ካለፉት የቅኝ ግዛቶች የባሰና ሺዎች የሚቆጠሩ ኤርትራኖች ከሀገራቸው እየፈለሱ ያለበት ሁኔታ መንቀሳቀስ ራሱ ከአንድ ከተማ ወደ ሌላ ከተማ በፍቃድ ካልሆነ የማይቻል እንደሆነ የሚፈልስ ያለው ወጣቱ ብቻ ሳይሆን ሕፃናቱም ሳይቀር ነው። ኤርትራን ለቀው የሚወጡ ያሉት በሰላሳ ዓመት ጦርነት እንኳን ይህን ያህል መፍለስ አልነበረም ይላሉ አቶ አብዱረህማን ሳይድ። ዶክተር ዳንኤልም በዚህ ይስማማሉ። የህዝቡ ነጻነት ተሟልቷል ብሎ ቢጠየቅ በበኩሌ አልተሟላም የሚል እምነት ነው ያለኝ። እንደውም በአንዳንድ የጋቨርናንስ ጥያቄዎችና የመብት ጉዳዮች ላይ ከባለፉት መንግስታት በከፋ መልክ የሚፈጽሙ ግፎች አሉ። ይህኛው የራሴ ቃል አይደለም። በሁለት ሺህ አስራ አራት በዶክተር አንድ ብርሃን ወልዴ ጊዮርጊስ የተጻፈ አንድ አዲስ መጽሐፍ አለ። ኤርትራ አት ክሮስሮድስ የሚል መጽሐፍ አለ። እሳቸው የታወቁ አንጋፋ የኢፒኤልኤፍ ፍሪደም ፋይተር ናቸው። በአምባሳደርነትም በዲፕሎማሲ መስኩም የብዙ ዓመታት ተሞክሮ ያላቸው ሰው ናቸው። መጽሐፋቸው ላይ አንድ ኤርትራዊ ሽማግሌ ወይ አዛውንትን ጠቅሰው ሰውየው ምን ይላሉ? በእድሜ ዘመኔ ውስጥ ከጣሊያን ጀምሮ የእንግሊዝ፣ የሁለት የኢትዮጵያ መንግስታት አይቻለሁ። አሁን ደግሞ የእናንተ መንግስት አይቻለሁ ልጄ አሉት እድላችን ሲመር እናንተ የእናንተ መንግስት በእድሜ ዘመኔ ውስጥ ካየኋቸው የከፋ ሆኖ መጣብን ብለው የተናገሩት ነገር አለ። አሁን ምን ለማለት ነው የኛውን ይህንን ኤግዛምፕል የማቀርበልህ ለሰዎች የሚገባ ክብርና ነጻነት በሚመለከቱ ጉዳዮች እንደውም በአንዳንድ ረገድ የባሰ ነው። የኤርትራ መንግስት ከውጭም ከውስጥም የሚሰነዘርበትን ወቀሳም አይቀበለውም። ፕሬዚደንት ኢሳያስ አፈወርቂን ጨምሮ የኤርትራ ባለስልጣናት በተደጋጋሚ እንደሚሉት መንግስታቸው የሚወቀስ የሚተች፣ የሚወገዘው ለምዕራባውያንና ኢትዮጵያን ለመሳሰሉ የአካባቢው ሀገራት ባለማጎብደዱ ነው። ኤርትራውያን ሀገራቸውን በገፍ ጥለው የሚሰደዱትም በኤርትራ ባለሥልጣናት መግለጫ መሰረት ምዕራባውያን በተለይም ዩናይትድ ስቴትስና ኢትዮጵያን የመሳሰሉ መንግስታት በሚያደርሱት ጫናም ሰበካና ጉትጎታ ነው። ዶክተር ዳንኤል በተለይ የኢትዮ ኤርትራን የድንበር ግጭትና ጠብ በተመለከተ የአዲስ አበባም የአስመራም መንግስታት ስተት ፈጽመዋል ባይናቸው። ይሁንና በኤርትራ ሕዝብ ላይ ለሚደርሰው ግፍ በገፍ ለመሰደዱም ከኤርትራ መንግስት እኩል ተጠያቂ ሊኖር አይችልም ባይናቸው የሕግ ባለሙያው የኤርትራ መንግስት የመሰለ በማንኛውም አቅጣጫ በማንኛውም የመንግስት መመዘኛ ነጥቦች እንኳን መሰረታዊ የሚባሉት የመንግስት ባህሪያት የማያሟላ አካል የራሱን ጉድለት የራሱን ስህተቶች በሌሎች ላይ እያሳበበ ቢናገር ይሄ የሚገርም ነገርም አይደለም። በእርግጥ አንድ የማንክደው ነገር አለ። በዚህ ዘጠኝ መቶ ዘጠና ስምንት እስከ ሁለት ሺህ አምስት ዓመተ ምህረት እንደ ኤሮፓውያን አቆጣጠር በተደረገው አዲሱ የኢትዮ ኤርትራ ጦርነት ላይ በሁለቱም መንግስታት በኩል ትልልቅ ስህተቶች ተሰርተዋል። በአጠቃላይ ሲታይ ግን ሁሉም ነገር ተደምሮ ተቀንሶ ተባዝቶ ተካፍሎ ሲታይ የበለጠ ኃላፊነትና ወቀሳ መውሰድ ያለበት የኤርትራ መንግስት ነው። አህጉራዊ ወይ ደግሞ ኢንተርናሽናል ኮሚኒቲውን መውቀስ ዩኤንኤችሲአርንም ጭምር መውቀስ የራስን ስህተት ላለመቀበል የሚደረግ የትዕቢትና የብሪተኝነት ውጤት ብዬ ነው የምገልጸው። ኔ ከእንግዲህ ዶክተር ዳንኤል ጥያቄውን ተገቢ መልሱም ግን ከባድ ይሉታል። ጥያቄው ይገባኛል። መልሶ ብዙ ጊዜ መልስ ለማግኘት የምንሞክርለት ጥያቄ ነው። ፍሮም ዊዝን ወይ ከውስጥ ሊወጣ የሚችለው የለውጥ እንቅስቃሴና ሀይል ሙሉ ለሙሉ የለም ብሎ መናገር ሊከብድ የሚችል እንኳ ቢሆን እድሉ በጣም ጠባብ ነው። የዛሬ አስራ አምስት ዓመት የሪፎርም እንቅስቃሴ ነበረ፣ ከፍተኛ የመንግስት ባለስልጣናት ያስነሱት። እሱ በፕሬዚዳንት የቅርብ ተባባሪዎቻቸው ተረግጦ ተደርምሶ ከቀረ በኋላ የነበረው የተሳ ጭላንጭል ጠፍቷል። አሁን ትናንሽ እንቅስቃሴዎች እንዳሉ ይነገረናል፣ እንሰማለን። በእርግጥ ግን ተሳው ጭላንጭል ለብዘዝ ያለ ይመስላል። አቶ የኤርትራ ሕዝብ ያለው አማራጭ አንድ ነው ባይናቸው የፖለቲካ ተንታኙ ያለው ገዢ መደብ ምንም አይነት ለውጥ ወይም ሪፎርም ሊያደርግ እንደማይችል የሽፍትነት ስራውን ሊቀጥል እንደሆነ ብቻ ነው። ባለፈው በበዓሉ ምክንያት አድርጎ የተናገረው ፕሬዚዳንቱ ሲሰማ፣ ምንም ተስፋ የሚሰጥም ነገር አላቀረበም። በዚህ ምክንያት ዋናውና አስፈላጊውን እርምጃ መወሰድ ያለበት ስርዓቱን ከስልጣን መልቀቅ፣ ይሄ የሁሉም ህዝብ ኃላፊነት ሆኖ እንዲሰራበት ብቻ ነው። ሌላ አማራጭ የለውም የኤርትራ ህዝብ። ሳምንት ከሰባት መቶ በላይ ስደተኞች ሜርትራንያን ባሕር ላይ ሲያልቁ ከተረፉት ኤርትራውያን ስደተኞች ሁለተኛው ፊሊሞን ሰለሞን ይባላል። ሶስት ሰዓት ከተጓዘም በኋላ ውሃ ወደ ጀልባዋ ይሰርግ ገባ ይላል። ውሃውን ከጀልባዋ ላይ ለመርጨት ሞከርን። ከስድስት ሰዓት ሙከራ በኋላ ፊሊሞን ተስፋ ቆረጠ፣ ዘለለ፣ ወደ ባህሩ ዋኘ። ሌሎች ሲያልቁም እሱና ብጤዎቹ ዋነተኞች ዳኑ። ፊሊሞን 21 ዓመቱ ነው። የኤርትራ ነፃነት 25 ዓመቱ እንደ ፊሊሞን ዋኝቶ ይድን ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።